ግሪክ የዓለም እምብርት ስላልሆነች እሷ ከዩሮ ግዛት ብትወጣ ወይም ባትወጣ አውሮፓ በምንም አይነት አትናጋም የሚለው አባባል ትክክል ቢመስልም በመጪው ጊዜ ወዴት እንደሚያመራ ለማወቅ ያስቸግራል። ያም ሆኖ የአውሮፓ ፓርላማ ፕሬዝዳንት ማርቲን ሹልስ አቴኖሪጄ መራጩን ህዝብ አዎንታዊ ድምፁንም እንዲሰጥ ጥረት አደርጋለሁ፣ እታገላለሁ ያሉት ቃል ዝም ተብሎም የሚታለፍ ግምት አይደለም። ፖለቲከኛው እውነት አላቸው። እሳቸውና የኮሚሽኑ ፕሬዝዳንት ሚስተር ዣን ክሎድ ዩንከር ጠቅላይ ሚኒስትር አሌክሲስ ሲፕራን ማህበሩን ጥለው እንዳይወጡ በየቀኑ በዚያ በኩል ሲያስታምሙ በዚህ በኩል ምንጣፉን ዘርግቶ ሲያስተናግዱ፣ ሁለቱም ፖለቲከኞች ለውዝግቡ መልክ ለመስጠት ብዙ ደክመዋል። ግን ድካማቸው እንደሚታወቀው ውጤት ሳያመጣ ተንጠልጥሎማ አየር ላይ ቀርጠዋል። የሰራተኛው የወር ደመወዝ እዚያ ነገ መከፈል አለበት። የጡረታ ገንዘቡ ገና አልተቆረጠም። የሀገሪቱ የኢኮኖሚ ሁኔታና ነገ ምን ምን ስንቅመስ፣ እንዴት ስንኑር የሚለው የሕዝቡን የግሪኮችን ሁሉ ጥያቄ ጠቅላይ ሚኒስትር አሌክሲስ ሲፕራስ የግድ መመለስ አለባቸው። መልሱ ደግሞ ቀላል አይደለም። በየቀኑና በየወሩ ተመልሶም የሚመጣ ጥያቄ ነው። ከእሑድ በፊትና ከእሑድ በኋላ ደግሞ የአውሮፓ መሪዎች ሆኑ የግሪክ ባለስልጣኖች ሁለቱም አሁን ከከባድ ጥያቄ ፊት ቆመዋል። በዚያውም የአውሮፓ አንድነት ማህበረሰብና የጋራ ብራቸው ዩሮም ከዛም አልፎ ወደፊት ኔቶ የሰሜን አትላንቲኩም የጦር ቃል ኪዳን አባል አገሮች ጉዳይም በዚሁ ውዝግብ ሳቢያ ፈተና ላይ አሁን ግልጽ ሆኖ አይታይም እንጂ የሚወድቅ ነው። ፓሪስና ሮም፣ በርሊንና ብራሰልስ እስከ መጪው እሁድ ምርጫ ድረስ አቴንን ከማባበልና ከመቆጣት አልፈው ጥሩ ሀሳብ ነድፈው ለግሪክ ባለስልጣኖች እንዲቀበሉት ማቅረብ ይኖርባቸዋል። አቴንን በተራዋ ከገባችበት ችግር ለመውጣት መፍትሄዎችን ከመሰንዘርም መቆጠብ የለበትም። ጊዜው ግን አጭር ነው። ግትርነት ደግሞ እንደሚታየውና እንደሚሰማው ሁለቱን ወገኖች ጎድተዋል። መልስ ካላገኙ ደግሞ የስፔኑ ፖዴሞስ፣ የፈረንሳዩ ቀኝ አክራሪ ፍሮን ናሲዮናል፣ የፖርቱጋሉ እና የሌሎች የአውሮፓ መንግስታት ተስፈንጣሪ የፖለቲካ ድርጅቶች በሚቀጥሉት ምርጫ አሌክሲስ ሲፕራን ተከትሎ ህብረቱን የአውሮፓን አንድነት ማህበረሰብ ከውስጥ ሆነው አፈንድተው አንድ ቀን ይበታትኑታል። በእርግጥ የአውሮፓ ማህበረሰብ ጠንካራ ነው። ዜናው ግን ለታላቋ ብሪታንያም ቢሆን አሳሳቢ ነው። መበታትን እንዳይመጣ፣ ኢኮኖሚው እንዳይናጋ፣ ገንዘቡም እንዳይወድቅ፣ ግሪክም ተስፈንጥራ የድህነት ዓለም ውስጥ ተንሸራታም እንዳትገባ፣ የፖለቲካ ብልሃትና የፖለቲካ ዘዴ አዋቂዎች መትረው ሰንጥቀው የግድ ማቅረብ ይኖርባቸዋል። ይልማይለ ሚካኤል ዶይቼ ቬለ ራድዮ ጣቢያ ከበርሊን ከተማ።